የኢትዮጵያን የሰብአዊ መብት አያያዝ የተለያዩ ዓለም አቀፍ ተቋማት ሲያወግዙ ሰንብተዋል። በተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ጭምር በኢትዮጵያ መንግስት የደህንነት አካላት የተገደሉ የቆሰሉና የታሰሩትን በተመለከተ ገለልተኛ ዓለም አቀፋዊ ተቋም እንዲመረምረው ያቀረበው ሀሳብም በኢትዮጵያ መንግስት ባለስልጣናት በኩል ተቀባይነት አላገኘም። ኢትዮጵያ በዓለም ላይ ኢንተርኔትን ከሚያፍኑ ሀገራት ኢራን፣ ሶሪያ እና ቻይና ቀጥላ በአራተኛ ደረጃ ላይ ትገኛለች። ዩናይትድ ስቴትስ ምነው በጉዳዩ ላይ ዝምታን ፈለገች? ለሚለው የዶይቼ ቬለ ጥያቄ በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር የአፍሪካ ጉዳይ ቃል አቀባዩ ሚስ ማሪዮን ዎልስ በኢሜል በሰጡት መልስ ሀገራቸው በኢትዮጵያ ሀሳብን በነጻነት የመግለጽ መብት እንዲከበር ተጽዕኖዋን ታደርጋለች ብለዋል። ተጽዕኖውስ ምንድን ነው ለሚለው ጥያቄም በሰጡት መልስ በአሁኑ ጊዜ የዲሞክራሲ የሰብአዊ መብትና የሰራተኞች ጉዳይ ሚኒስትር የሚመራ ልዑክ ወደ ኢትዮጵያ ማቅናቱና ባለስልጣናቱ ማናገሩ ከተጽዕኖቹ ውስጥ ተጠቃሹ ነው ብለው በምክክር መድረኩ ሁለቱ ሀገራት በጥልቀት ይወያያሉ ብለዋል። የወቅታዊ ጉዳዮች ተንታኙ ፕሮፌሰር ጌታቸው በጋሻው በቺካጎ ግብለ ግዛት ኢሊኖይ ዊልያም ሬኒ ሃርፐር ኮሌጅ መምህር የኮሌጁ የኢኮኖሚክስ ክፍል ኃላፊና የኢትዮጵያ ቪዥን ፕሬዝዳንት ናቸው በጉዳዩ ላይ በሰጡት ማብራሪያ እንዲህ ነበር ያሉት እነኚህ የውጭ መንግስታት አሜሪካ ይሁኑ አውሮፓ ዘላለማዊ ጓደኛ የላቸውም ዘላለማዊ ጥቅም ነው ያላቸው። ይህንንም ደግሞ ሳያፍሩ ነው የሚናገሩት እና ሁሉንም ነገር ከራሳቸው ብሔራዊ ጥቅም አንጻር ነው የሚያደርጉት እና ይሄ ለዲሞክራሲ፣ ለሰብአዊ መብት መከበር የሚባለው ነገር እንዲሁ ሽፋን ነው እንጂ ከመሰረቱ ያምኑበታል ብዬ አላምንም። እና ወያኔ የኢትዮጵያን ህዝብ ሲገድል ሲጨፈጭፍ ለሀያ አምስት አመት ሲኖር አላወቅነውም ሊሉ አይችሉም። ምክንያቱም ስቴት ዲፓርትመንት እዚህ በሚያወጣቸው አመታዊ ሪፖርቶች በሙሉ የሰብአዊ መብት እንደተገፈፈ እየተናል ተናገረ እየጻፈ ነው ያለው። ያውቁታል። ኢትዮጵያኖች ከሚያውቁት በበለጠ እነሱ ያውቃሉ። በቁጥር ምን ያህል ህዝብ እንደተገደለም ያውቃሉ። እና ዝም ብሎ የማጭበርበሪያ ጉዳይ ነው። ያ ከሆነ ሚኒስትሩ ወደ ኢትዮጵያ ለምን አቀኑ ታዲያ አልኳቸው። አሁንም የሚሄደው እንዲሁ ለማስመሰል፣ ለፖለቲካቸው እንዲያመቻቸው ለመናገር እንጂ ለኢትዮጵያ የሚጠቅም ነገር ለመስራት አይደለም የሚሄዱት። ምንድን ነው አሁን ከራሻም ጋር ወታደራዊ ስምምነት ሊያደርግ ነው ይሄ መንግስት፣ ወይም እያደረገ ነው። የቻይናም ኢንፍሉዌንስ እዛ ጋር በጣም እየበዛ ነው። ጅቡቲ ሁሉ የጦር ሰፈር እያቋቋመች ነው። ከወያኔ ጋር ደግሞ ብዙ የኢኮኖሚ ግንኙነት እንዳላት ያውቃሉ። እነኚህ እነኚህ እያስጨነቋቸው ወይም ከኢትዮጵያን ልናጣ ነው ከሚል ፍርሃት ነው የሚሄዱትና ተቃዋሚንም ደግሞ ዝም ለማሰኘት ለማጨርበር የሚያደርጉት ነው። ምንም ነገር ጥቅምም የለውም። ሚኒስትሩ ከትላንት ጀምሮ በሚቀጥሉት አራት ቀናት ቆይታቸው ከኢትዮጵያ መንግስት ባለስልጣናት፣ የሲቪክ ማህበረሰብና የፖለቲካ መሪዎች ጋር ይወያያሉ ተብለዋል። ለዶች ቨል ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ